የኢትዮጵያ የወደፊት ዕጣ በመንግሥቷ እጅ ውስጥ ነው ብለዋል በተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዘይድ ራአድ አልሁሴን። ኢትዮጵያ ሰብአዊ መብቶችን በማክበርና በመጠበቅ አዲስ ጉዞ መጀመር ከቻለችና በሕዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ኅብረተሰብ መፍጠር ትችላለች ሲሉ እምነታቸውን ገልጸዋል። ይህ ካልሆነና የምትደነቃቀፍ ከሆነች ግን በልማት መስክም ሆነ በሕዝቡ ውስጥ አሉታዊ ውጤቶች ሊፈጠሩ ይችላሉ ሲሉ አሳስበዋል። ከፍተኛ ኮሚሽነሩ ዘይድ ራአድ አልሁሴን። ኮሚሽነሩ መንግሥት በፍርሃት ያሰራቸውንና የተፈረደባቸውም ያሏቸውን ቁጥራቸው የበዛ እስረኞች እንዲፈታም ጠይቀዋል። መለስካቸው አመሃ ዝርዝሩን ይዟል። በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ዛይድ ራአድ አል ሁሴይን ዛሬ አመሻሹ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል በጠሩት ጋዜጣዊ ጉባኤ ላይ ባደረጉት ንግግር በኢትዮጵያ ያለውን የሰብአዊ መብት አያያዝ ገምግመዋል። በኢትዮጵያ በምጣኔ ሀብታዊ በማኅበራዊና በባህላዊ መብቶች ረገድ ተገኝቷል ያሉትን ውጤት አድንቀዋል። ይሁንና የፖለቲካና የዜግነት መብቶችን በተመለከተ ያስተዋሉት የተለየ እንደሆነና የጋበዛቸው መንግሥት ለእነዚህ መብቶች ትኩረት እንዳልሰጠ ጠቁመዋል። እነዚህ መብቶች የማይነጣጠሉ መሆናቸውን የጠቆሙት ኮሚሽነር ውጤቱም አደገኛ እንደሆነ አመልክተዋል። ኢ ስትሮንግሊ ቢሊቭ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ምጣኔ ሀብታዊ ማኅበራዊና ባህላዊ መብቶች ከሲቪል ማለትም ከዜግነትና ከፖለቲካ መብቶች እንደማይመጣጠኑ ብርቱ እምነት አለኝ። የተወሰኑ መብቶች እየተከበሩ ሌሎች መብቶች ተገቢውን ትኩረት ከተነፈጉ የሚከተለው ማኅበራዊ ጫና በግልጽ የሚታይ ሊሆን ይችላል። ለጉብኝት የጠራኝን ይህን መንግሥት አሁን ለሁሉም ህዝቦቹ ከዚህ የተሻለ ይዞታ ያለውና የተረጋጋ እንዲሁም ክፍት ዲሞክራሲያዊ ህዋ በማጎናጸፍ ይህ አደግ ብዙ እንዲሠራ አበረታታለሁ። በአዲስ አበባ ቆይታቸው ከመንግሥትና ከተለያዩ አካላት ጋር ያደረጉትን ውይይት ያስታወሱት ኮሚሽነር ዛይድ ራአድ አልሁሴን በሚቀጥለው ዓመት መጀመሪያ ላይ ተመልሰው ይህን ውይይት እንደሚቀጥሉና በሚከተሉት ወራትም የሚጠበቁ ፍሬዎችን ለማየት ተስፋቸውን ገልጸው የመንግስታቱ ድርጅት በዚህ ረገድ ለመርዳት ያለውን ፍላጎትም አስታውቀዋል። የማታ ማታ ግን የሀገሪቱን መጻኢ ዕድል ለመወሰን የሚችል እርምጃ መውሰድ ያለበት የኢትዮጵያ መንግሥት ነው ብለዋል። የማታ ማታ የዚችን አገር መጻይ ዕድል ለማበጀት እርምጃ መውሰድ የሚችለው የኢትዮጵያ መንግስት ብቻ ነው። የድርቅን አሳዛኝ ሁናቴ ጨምሮ ከተደቀኑባት አያሌ የፈተናዎች አንጻር እኔና በተባበሩት መንግስታት ድርጅት የሚገኙ የሥራ ባልደረቦቼ ኢትዮጵያን ለመርዳት ዝግጆች ሆነን እንጠብቃለን። የዚች አገር ህዝብ በዓለም የተለያዩ አገሮች ያሉ ህዝቦች ሁሉ ያሏቸው መብቶች አለው። ህዝቧ ያለውን ተነሳሽነትና የፈጠራ ችሎታውን ጨምሮ ባለብዙ እሴት አገር ነች። ኢትዮጵያ የሰብአዊ መብቶችን የማስጠበቅ አዲስ ግስጋሴን መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማኅበረሰብ መፍጠር ትችላለች። ከተደነቃቀፈች ግን አለመተማመንና በደል ያድጋሉ ይህ ደግሞ ለልማትና ለህዝቡ የወደፊት ኑሮ ከባድ አሉታዊ ተጽዕኖ ሊኖረው ይችላል ኮሚሽነሩ በንግግራቸው በሰፊው እንደዘረዘሩት ከተለያዩ አካላት ጋር ባደረጉት ውይይት በተረዱት መሠረት ሐሳብን በነጻነት የመግለጽ መብትን መረጃ የማግኘት የመደራጀትና የመሳሰሉ ፖለቲካዊ መብቶችን በጽኑ የሚገድቡ ፖሊሲዎችና ህጎች አሉ ብለዋል እንዲሁም እነዚህ ህግጋትና ፖሊሲዎች በሰላማዊ መንገድ የመሰብሰብና ነጻ የሰብአዊ መብቶች ጥሰት ምርመራን ክፉኛ ይገድባል ብለዋል። እነዚህ ጉዳዮች በእጅጉ እንደሚያሳስቧቸውም አልሸሸጉም። አክለውም የማኅበራትና የበጎ አድራጎት ድርጅቶች አዋጅ፣ የጸረ ሽብርና የመገናኛ ብዙሀን ህግጋትና የመሳሰሉትን ከተገቢ ዓለም አቀፍ ህግጋት ጋር እንደማይጣጣሙ ገልጸዋል። ስለሆነም እንደገና መታየትና መለወጥ አለባቸው ብለዋል። ኮሚሽነሩ መንግሥት ሊወስዳቸው ይገባል ያሏቸውን ሌሎች እርምጃዎችም አመላክተዋል። አይ አም ሪኩዌስቲንግ ዘ ገቨርንመንት ቱ ኮንሲደር ዌር ፖሲብል ዘ ሪሊስ ኦፍ ኤ ነምበር ኦፍ ኢንዲቪጁዋልስ አያሌ የታሰሩበት ወይም የተፈረዱባቸው ሁኔታ መንግሥትን በኃይል ለመጣል ከቀረበባቸው ማስረጃ ይልቅ በሚያቀርቡት ሂስ ወይም ነቀፋ ፍራቻ የታሰሩ እስረኞችን በሚቻለው መንገድ ሁሉ እንዲፈቱ መንግሥትን እንጠይቃለን። ሁሉንም ተጨማሪ የሰብዓዊ መብቶች ስምምነቶችንና የአሠራር ደንቦችን ኢትዮጵያ እንድታጸድቅ አበረታታለሁ። የአገሪቱን ልዩ ሁኔታ በተከተለ መልኩ ሕግጋትን ለመቅረጽ የሚያስችል ክህሎትን ከተባበሩት መንግሥታት ለማግኘትም ለድርጅቱ የሰብአዊ መብት ጉባኤ ግብዣ እንዲደረግ ሐሳብ አቀርባለሁ። ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ከንግራቸው ከንግግራቸው በኋላ ከጋዜጠኞች ተቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ኮሚሽነሩ ላለፉት ሶስት ቀናት ባደረጉት ጉብኝት ከጠቅላይ ሚኒስትር ሃይለማርያም ደሳለኝ፣ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር፣ ከሲቪክ ማህበራትና ከተቃዋሚ ፖለቲካ ፓርቲዎች ጋር ተወያይተዋል። ኮሚሽነሩ በእስር ቤቶች ያደረጉትን ጉብኝትም አስታውሰው ከአንድ ስማቸውን ካልጠቀሷቸውና ከፍተኛ ገጽታ አላቸው ካሏቸው እስረኛ ጋር ረዘም ያለ ጊዜ ወስደው እንደተወያዩ ገልጸዋል። የውይይታቸውን ይዘትም ይፋ ከማድረግ ተቆጥበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።